ያደጉበትን ማህበረሰብ የመርዳት ፍቅርና ትጋት ያላቸው ወጣት የሰፈር ልጆች የፌስቡክ የውስጥ መላላኪያ የሆነው ሜሴንጀር ላይ ቡድን በመፍጠር የክርስቲያንና የሙስሊም በዓላት ላይ ገንዘብ በማዋጣት የሰፈራቸውን ችግረኞች ለዓመት በዓል የመርዳት ልምድ ነበራቸው። እነዚህ የጉርድ ሾላ ልጆች የተሰኙ በሀገር ውስጥና በውጭ ሀገር ያሉ ወጣቶች በዘንድሮ የፋሲካ በዓል ግን በኮቪድ-19 ሳቢያ በተጣሉ የእንቅስቃሴ ገደቦች ምክንያት ይህን ማድረግ አልቻሉም ነበር። ገንዘቡ ግን ልክ እንደ ወትሮ ሁሉ ተሰባስቦ ስለነበር ለምን ይሄን ጉዳይ ሰፋ አድርገን በወረርሽኙ ሳቢያ ጓዳቸው ለጎደለባቸው መሰረታዊ የምግብና የንጽህና መሳሪያዎችን አናሰባስብም ወደ ማለት መራቸው። በዓለም ዙሪያ ለሚያውቋቸው ጓደኞቻቸውም በውስጥ መስመር ጥሪ ያቀረቡ፣ ምላሹ ደግሞ መልካም ነበር። ኖላዊት ሽመልስ የቡድኑ ሊቀመንበር ናት። የተለያዩ ጊዜ በተለያዩ ሃይማኖታዊ በዓላት ጋር በተገናኙ ነገሮችን የአካባቢያችን ተወዳጆች የተቸገሩ ሰዎችን የመመገብ ዝግጅት ያካሂዱ ነበር። ዘንድሮ ፋሲካን በዓል ተከትሎ የሚደረግ ዝግጅት ነበር። እሱን ማድረግ ስላልቻ አልቻሉም ነበር። በኮቪድ ጋር በተገናኘ ሁኔታ ነው። ነፍሱ የታሰበውን ነገር ይዞ ምንም ማርግ እያሉ እያሰቡ ባለበት ሰዓት ለምን እንደዚህ የተቸገሩ ሰዎችን አምረዳም የሚልም ሀሳብ ከሌሎች ዛው ከጉርድ ሾላ እና አካባቢ ከጓደኞች መሀል የተነሳ ውይይት ነበር። እኛም ሰፈር ከሀገር ውስጥም ከሀገር ውጭም ምናምን ያሉ ሰዎች በሙሉ ግሩፕ ማህበራዊ ሚዲያ ላይ ሰዎች እንደዚህ መግባት ጀመሩ፣ መወያየት ተጀመረ። እንርዳ፣ የሆነ ነገር እናድርግ፣ በደንብ ኑሯቸው የደከሙ ነው። የኮቪድ አስራ ዘጠኝ በተለይ በሰው ኑሮ ላይ እያመጣ ያለው ጫና ከፍተኛ ነው። ብዙ ሰው ቤቱ ተቀምጧል። የዕለት ኑሮ እየሰራ ለሚገባ ሰው ነገሮች እየከበዱ ይሄዳሉ። የገዛ የሚያስፈልጋቸውን ሰዎች እንዴት እንርዳቸው የሚባለው ውይይት በሰፊው ቀጠለን ነው እኛም ነገር ትልቅ ቦታ ሊደርስ ይችላል፣ ብዙ ሰው ልንረዳ እንችላለን ብለን ያሰብንበት ቦታ ወደ ወረዳችንም ሄደን እንዲህ እንዲህ ነገሮች የታሰቡ ነበሩ ከዚህ በፊት የምናረጋቸው አሁን ደግሞ በዚህ መልኩ ሁሉም ሰው የጉርድ ሾላ እሚ አካባቢው ነዋሪ የሆነ አንድ ሰፈር ያደግን ልጆች በሙሉ ሆነን እንዲህ አይነት ነገሮች መርዳት ፈልገናል እና ወረዳው እንዲያውቀው ከዛ ደግሞ አንዳንድ ትብብሮች ሊተባበሩን የሚችሉትን ነገሮች ካሉ ሊተባበሩን አብረን ከወረዳው ጋር ብንሰራ ብለን ስናናገራቸው፣ እነሱም በራቸውን ከፍተው ነው የተቀበሉን። በዚህ ቡድን ውስጥ ከሁለት መቶ በላይ የሚሆኑ በጎ ፈቃደኞች በሀሳብና በገንዘብ እየተሳተፉ ያሉ ሲሆን ነዋሪነታቸውን በአሜሪካን ሀገር ቨርጂኒያ ያደረጉት ዮሐንስ ጉርሙና ዳንኤል አበበ በገንዘብ ማሰባሰቡ ሂደት ላይ ከፍተኛ ሚና የተጫወቱ ሲሆን ዮሐንስ ጥሪ ሲያደርጉ በአፋጣኝ ምላሽ እንዳገኙም ይናገራል። ያለውን የማህበራዊ ሚዲያ ተጠቅመን ለምን የሰፈራችን ልጆች አናሰባስብም ና ርቀም ያለ ነገር አድርገን በሰፈራችን እንደሚገኙ አላሳደጉን እናቶች፣ አባቶች እንደዚሁም ደግሞ ትንሽ ልጆች የያዙ እጃጠራቸው እናቶችን ለምን አንረዳም? በአውሮፓም በአሜሪካም በካናዳም የሚገኙ ወንድሞች እናቶችን አነጋገርኩኝ፣ እሱም አነጋገረ። ከዛ በኋላ ዋትሳፕ እና የሜሴንጀር ግሩፕ ከፍተን እንግዲህ በመላው ዓለም የሚገኙ የሰፈራችን ልጆች አሰባሰብን ወንድማማችነትን ሰፈርተኝነትን ያለፈ ትዝታን እያወራን እየተጫዋወትን የተለያየ የገንዘብ አስተዋጽኦ አደረጉ። ያንም ብር ሰብስበን ኢትዮጵያ ውስጥም ደግሞ በኮሚቴ መልክ አዋቅረን እዛም አካባቢ የባንክ አካውንት ከፍተው እዛ አካባቢ ያሉት ልጆች እንዲያደራቸው እንዲሰበስቡና እንዲያስተባብሩ ተደረገ ማለት ነው። የዚሁ ቡድን አባል የሆነውና የቨርጂኒያ ነዋሪው ዳንኤል አበበም ይሄኛው እርዳታ ወቅቱን በማማከል በምግብና በመሰረታዊ የንጽህና መጠበቂያ ለማገዝ የተዘጋጀ ቢሆንም ወደፊት ምን መደረግ አለበት በሚለው ላይም በሚቀጥለው ሳምንት የመጀመሪያው ዙር እርዳታ ከተካሄደ በኋላ ሊወያዩ እንደሚያስቡ ይገልጻል። ይሄኛው ወቅቱን ያማከለ ነው። ምክንያቱም ይሄ ኮቪድ ናይንቲን አንደኛው ትልቁ ሪኳርመንት ራስን ማግለል ወይም በቤት መቆየት የሚለው ነገር ነው። እዛ ላይ ደግሞ በቤት ቆይተው የወር የሁለቱ ወር አስቤዛ ለማድረግ አቅም ያጠራቸው ሰዎች የዕለት ጉርሳቸውን ለማግኘት በሚሯሯጡበት የኑሮ ዘይቤ ውስጥ ነው ያለ ነው። ስለዚህ አትሊስት በቤታቸው ሲቆዩ ለጥቂት ለሳምንትም ቢሆን ወይ ለአንድ ወር እንደዚህ ሊያቆያቸው እንግዲህ እንዳለ ነው ነው እየሰራን ያለ ነው። በቀጣይ እንደ መንግስት አቅጣጫ በህጉ እንደሚፈቅድልን እንመካከርበታለን አለን ብዬ አስባለሁ። ኖላዊት ሽመልስ በአጠቃላይ ቃል ከተገባው ጋር ወደ ግማሽ ሚሊየን የሚጠጋ እርዳታ እያሰባሰቡ ያሉ መሆናቸውን ገልጻ በዚህ ጉዳይ ላይ የእርዳታ እጃቸውን የዘረጉት ብዙ መሆናቸውንም ትናገራለች። የሰፈራችን ልጆች ከሀገራቸው ቢሮቁም እንደው የእውነት እዚህ እንዳሉ አይነት እስኪሰማሽ ድረስ በደንብ ይመለከተኛል፣ ምርዳት አለብኝ፣ ኃላፊነት ነው ያገባኛል ብለው በደንብ አስተባብረው ሰብስበው ሀሳብ ሰጥተው ድጋፍ ሰጥተው ምናምን አብረው አብረውን ናቸው ያሉት። ሰዎች አብረውን እየረዱን ነው። በዚህ ነገሮች ሲቀጥም ደግሞ የገዳመሴታውያን ማርያም ጽዮን ትምህርት ቤት የሚባል አንድ የካቶሊክ ሚሽን አለ እኔም እንዲያውም እዛን የተማርኩት ሚሰበሰብም መሰብሰቢያ ቦታን ይሰጡን አንድ ሀሳባችንንም በመደገፍ እንዲያውም እኛም ይሄ ይመለከተናል የምንኖርበት ሰፈር ብለው ሰላሳ ሺህ ብር ቃል ገብተውልናል በዚህ እገዛ ለማድረግ እንደገና ደግሞ እግር ኳስ ሜዳቸውንም እንድንጠቀምበት ተቀዳውልናል። ፕሮግራሙን እዛ ለማድረግ አስበናል። ወዳውም በብዙ መልኩ ተባብረናል። ሌላ ፕሮግራም ላይ አብረን ልናስኬድ እያሰብን እየሞከር ነው ያለ ነው። የደም ልገሳ ፕሮግራም ለማካሄድ ነው። ለዛም እየተመዘገቡ ያሉ ሰዎች አሉ። ፕሮግራም ተይዟል። በአሜሪካን ሀገር ነዋሪ የሆኑት ዳንኤል አበበና ዮሀንስ ጉርሙም በእርዳታው የተካፈሉትን በሙሉ በማመስገን ሌሎችም በዚህ አስጨናቂ ወቅት ከዚህ ተሞክሮ በመውሰድ ያደጉበትን ቀይና ሰፈር ዞር ብለው ሊመለከቱና ሊያግዙ ይገባል ይላሉ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።